ኢትዮጵያ ለምና የበለጸገች ተስፋ የሚጣልባት አገር ለማድረግ የኢትዮጵያ ቤተሰቦች ራሳቸውን ከኮቪድ-19 እየጠበቁ የተቀደሰ ባሉት የአረንጓዴ አሻራ ችግኝ ተከላ ዘመቻ እንዲሳተፉ የኢትዮጵያ ጠቅላይ ሚኒስትር ዐብይ አህመድ ጥሪ አቅርበዋል። አምስት ቢሊዮን ችግኝ ይተከልበታል የተባለውን የ2012 የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ጠቅላይ ሚኒስትር ዐብይ አህመድ በሀገር አቀፍ ደረጃ ዛሬ በሐዋሳ ከተማ የአረንጓዴ አሻራ ብሔራዊ አስተባባሪ ቡድን የፌዴራልና የክልል የስራ ኃላፊዎች በተገኙበት አስጀምረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ከሐዋሳ ድርሶናል። ካለፈው አመት ጀምሮ ለሚቀጥሉት አራት ዓመታት አምናን ጨምሮ ማለት ነው። ከዚህ በኋላ ሁለት ይቀረናል። ሀያ ቢሊየን ችግኝ ለመትከል አቅዳ እየሰራች ትገኛለች። የዚህ አጠቃላይ እቅድ የመጀመሪያው አመት ስራ ባለፈው አመት አራት ቢሊየን ችግኝ መትከል ተችሏል። ከዚህ አራት ቢሊየን ችግኝ እስካሁን ባለው ጥናት መሰረት ሰማኒያ አራት ፐርሰንት አካባቢ ጸድቋል። ይህ የሚያሳየው በትጋት ስንሰራ ተፈጥሮም እያገዘን ልፋታችን ፍሬ እንደሚያፈራ በቂ ማሳያ ሊሆን ይችላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዘንድሮ አምስት ቢሊዮን ችግኞች እንደሚተክሉ ገልጠው ሁሉም ኢትዮጵያውያን በቤተሰብ ደረጃ ራሱን ከኮሮና ቫይረስ እየጠበቀ ችግኝ እንዲተክል አሳስበዋል። ዓመቱ ሙሉ የግብርና ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ ሌሎች የሚመለከታቸው የስራ ክፍሎች ከፍተኛ ጥረት ሲያደርጉ ቆይተዋል። በፌዴራል እና በክልል በሺ የሚቆጠሩ ነርሰሪዎች የችግኝ ማፍያ ዝግጅት ሲያደርጉ እንደነበር ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ እያንዳንዱ ቤተሰብ ባስቀመጥነው እቅድ መሰረት በጓሮ በሰፈሩ በየአካባቢው በተመረጠ ቦታ ችግኝ በመትከል ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትልሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። በኮሮና ቫይረስ ምክንያት አብዛኛው ሕዝብ ቤቱ እንዲውል መደረጉን ጠቅሰው የአረንጓዴ አሻራ መርሃ ግብሩን እንደ ጥሩ አጋጣሚ በመውሰድ ከተፈጥሮ ጋር ሕዝቡ እንዲወዳጅ ተናግሯል ዘንድሮ የሚጠበቅበት እና አስፈላጊውን የእርምት እርምጃ እየወሰድንና እየተጠነቀቀን ኮሮናም እንዳያጠቃን ከሀሳባችን ከተልማችንም እንዳያደናቀፈን ማድረግ ይቻላል። ዘንድሮ ሁላችሁም እንደምታስታውሱት በርካታ ተማሪዎች በቤት ቆይተዋል። ብዙ የመንግስት ሰራተኞች በቤት እንዲቆይ ተደርጓል። ይህ የክረምቱን የችግኝ ተከላ ስራ ከተፈጥሮ ጋር እየተነጋገርን ከራሳችን እየተመካከር አፈሩን እየነካን ጭቃውን እየነካን ተፈጥሮን መልሰን ለማስተዋል ለማጤም እራሳችን ለማድመጥ ልንጠቀምበት የሚገባ ሁነኛ ጊዜም ተደርጎ ሊወሰድ ይችላል። ጠቅላይ ሚኒስትር አብይ አህመድ ያለፈው ዓመትና የዘንድሮን ጨምሮ ሀያ ቢሊዮን ችግኝ ለመትከል ያቀደ ነው ችግኝ ተክሎ የኢትዮጵያን ደን ሽፋን ማሳደግ ያለውን አያሌ ጥቅሞችን በውል ስለምንረዳና የሕልውና ጉዳይ በመሆኑ ጭምር ስለሆነ ነው ብለዋል። ሁላችሁም እንደምታውቁት ኢትዮጵያ በአካባቢ ካሉ ሀገራት ከፍ ያለ ቦታ ላይ የምትገኝ ሀገር ናት። ደን እየተራቆተ ሲሄድ የሚዘንበው ዝናብ ማዳበሪያውንም ለመሆንም አፈር እያራቆተው በመሆኑ ከጊዜ ወደ ጊዜ በድርቅ የመጠቃት ሁኔታ እያደገ የመጣ ሲሆን ከዚህም ባሻገር ለም የሆነው አፈራችን እየተራቆተ ያን ለመጠገድና ለማከም የምንገዛው ማዳበሪያም በዝናብ እየተወሰደ ኢትዮጵያን በቀጣይነት የማሯቀትና የማድረግ ችግር እያስከተለ ስለሆነ ችግኝ በመትከል እና በመንከባከብ እና በማብቀል የመሬት መሸርሸርን የድርቅን እና የሚያጋጥመንን የረሃብ ችግር ለመከላከል በእጅጉ የሚጠቅመን ይሆናል። ከኢትዮጵያ በላይ የደንን ጥቅም የሚገነዘብ ያለ አይመስለኝም። ደን ለእኛ መብራታችን ነው። ምን በላውን ምግብ ነው። በተፈጥሮ ሀብቶቻችን ላይ እየደረሰ ያለውን የመጥፋት አደጋ መከላከል የምንችለውም የደን ሽፋናችንን በማሳደግ ነው ያሉት ጠቅላይ ሚኒስትሩ፣ የሃይማኖት አባቶችና የፖለቲካ ፓርቲዎችን ጨምሮ ሁሉም አሻራውን እንዲያሳርፍ አደራ ብለዋል። በኮሮና ቫይረስ ወረርሽኝ ምክንያት ጉዳት ሊደርስ እንደሚችል የጠቆሙ ጠቅላይ ሚኒስትር አብይ አህመድ ሰዎች ለዝኛም ይሁን ለወዳኛውም አለም ራሳቸውን ከተፈጥሮ ጋር ከውድህ እንዲያርቁ ጠይቀዋል። አሁን በጣና ሀይቅ እያጋጠመን ያለውን የእንቦጭን ችግር ብትወስዱ መሰረታዊና ዋነኛው መፍትሄ እምቦጭን ለመከላከል ደን ማብዛት ነው። ጉና ተራራን በደን መሙላት ከቻል ከጉና ተራራ የሚነሱ ወንዞች እና መጋቢ ጅረቶች ተከዜንና ጣናን የሚሞሉ ስለሆነ እነሱን ይዘው ሚርትን አፈርና ማዳበሪያ ማስቀረት ከቻል እምቦጭን በመሰረታዊነት ለማስቆም በሀይቆቻችን የደረሰ ያለውን ጥቃት ለመከላከል በእጅጉ የሚያግዝ ስለሆነ የዚህ ችግኝ ተከላ ጉዳይ ለውስጥ እርካታ ብቻ ሳይሆን ለኢኮኖሚ ብቻ ሳይሆን በጣም በርካታ የሆነ ጠቀሜታ እንዳሉት ተገንዝበን ሁሉም የኢትዮጵያ ሕዝብ ለዚህ ቀና ስራ በአንድ ልብ ጥንቃቄ እያደረገ ቢተባበርና ቢሰራና ብናሳካው አዲስ ታሪክ አዲስ አሻራ የምናሳርፍና ለልጆቻችንም መልካም ነገር የምናወርስ ስለሆነ በዚህ ጉዳይ ላይ በእምነት፣ በጾታ፣ በፖለቲካ አመለካከት ሳንለያይ የእምነት አባቶች ተከታዮቻችንን በማሳመን ችግኝ እንድተክሉ፣ የፖለቲካ ሰዎች የፖለቲካ አመለካከታችሁን ለጊዜው ወደ ጎን በማቆየት ተከታዮቻችሁን የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ዩርዳ በበኩላቸው በሀገር አቀፍ ደረጃ ከሚተከለው አምስት ቢሊዮን ችግኞች ውስጥ አንድ ነጥብ አምስት ቢሊዮን ችግኝ በክልሉ ለመትከል ዝግጅት መደረጉን ተናግሯል። ሁሉም ኢትዮጵያዊ በዚህ የተቀደሰ ነው ባሉት የአረንጓዴ አሻራ ችግኝ ከነገ ጀምሮ እንዲሳተፍ ጥሪ ያቀረቡት ጠቅላይ ሚኒስትር አብይ አህመድ ይተከላሉ ከተባሉት አምስት ቢሊዮን ችግኞች ውስጥ የመጀመሪያዎቹን አራት የዋንዛ ችግኞችን በሀዋሳ ከተማ ታቦር ተራራ አናት ላይ ተክለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሃዋሳም